በካርቦን ጋዝ ልቀት ቢሊዮን ንብረት ይወድማል፣ ሰው ያልቃል፣ የጤና ቀውስ ይከሰታል። ለዚህ ጉዳይ ትኩረት ያለመስጠት የሰብዓዊ መብት ጥያቄንም ያስነሳል ሲሉ በቪዲዮ የተደገፈ ሳይንሳዊ ትንታኔን ለጉባኤተኛው ባለሙያዎች አቅርበዋል። በሚከሰተው ቀውስ የድርቅ የጎርፍና ሌሎች ሰብዓዊ ችግሮች ይከሰታሉ። በቀውሶቹ ምክንያትነት የመድህን ድርጅቶች የሚከፍሉት ካሳም የትየለሌ ነው ተብሏል። ለካርቦን ልቀቅነሳ ተነሳሽነቱ በቻይናና ዩናይትድ ስቴትስ መካከል የተደረገው ስምምነት ለጉዳዩ ያለንን ትኩረት ይበልጥ አጠናክሮታል። ከብዙ ዓመታት የልዩነት ጉዞ በኋላ የሌሎች ሀገራት ወደዚህ ጊዜ ወደማይሰጠው የወቅቱ ተጨባጭ ፈተና መጥቶ ለመፍትሄ መትካት የወቅቱ አንገብጋቢ ጉዳይ ነው። በመሆኑም ዛሬ የዓለም ሀገራት ሰባ ከመቶ የጋዝ ልቀትን ለመቀነስ በየግላቸው ቃል የሚገቡበት የሚገቡበትና የሚነሱለት መድረክ መሆኑን መግለጽ እፈልጋለሁ ብለዋል የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ። በስብሰባው ላይ የተገኙት የየሀገራቱ ባለስልጣናትና ተወካዮቻቸው የካርቦን ጋስ ልቀትን ለመቀነስ የየሀገራቸውን መርሃግብር በመንደፍ በአብሮነት መንፈስ ልንተገብረው ይገባል፣ ነበር ያሉት የውጭ ጉዳይ ሚኒስትሩ ጆን ኬሪ። የሀገራቸውን በምሳሌ መንቀሳቀስ መጀመርንም አስመልክተው እንዲህ ነበር ያሉት። አንዳንድ የተነደፈውን የጋዝ ልቀት ቅነሳ ተግባራዊ ለማድረግ በእንቅስቃሴ ላይ እንገኛለን። ለምሳሌ ባለፈው የበጋ ወራት ፕሬዚዳንት ኦባማ አዲስ መርሃ ግብርን አስተዋውቀዋል። ለመጀመሪያ ጊዜ ከኃይል ምንጭ የሚወጣውን የካርቦን ጋዝ ልቀትን ለመቀነስ እና ለመቆጣጠር የሚበጅ እርምጃን ነው የገለጹት። የቻይናው መሪ ፕሬዚዳንት ሺም በበኩላቸው ሰሞኑን ዋሽንግተንን በጎበኙበት ጊዜ ሀገራቸው ለቅነሳው የሚበጁት እርምጃዎች መጀመሯን ነው ያረጋገጡልን ብለዋል። የዓለም አቀፉ ማህበረሰብ እስካሁን በጉዳዩ ላይ ረዥም ጉዞና ንግግር ሲያደርግም ከቃላት ጨዋታ ያለፈ ለተግባራዊነቱ የወሰደው እርምጃም ሆነ ተጨባጭ ሁኔታ ባለመኖሩ በከንቱ የባከኑና የተቃጠሉ ሰዓታትና ቀናቶች ነበሩ ያለፉን ሲሉ ሚኒስትሩ አስምረውበታል ካሁኑ። በትኩረት እርምጃ ካልተወሰደ በአየር ለውጥ ምክንያትነት ከባህር ላይ አውሎ ነፋስን እየቀላቀለ በሚነሳ የውሃ ጥፋት ከ100 ቢሊዮን ዶላር በላይ ንብረት ለውድመት ይደርሳል ሲሉ በጥናት የተደረሰበትንም መረጃ አጣቅሰዋል። ይህ ደግሞ በከንቱ የሚጠፋውን የክቡሩን የሰው ሕይወት ሳይጨምር መሆኑ ነው። ለካርቦን ጋዝ ልቀት መቆጣጠሪያ የሚወጣው ወጪ የካርቦን ጋዝ ወይም በካይ ጋዝ ምክንያት ከሚደርሰው የውድመት ወጪ በእጅጉ እንደሚያንስ ተገልጿል። ከሶስት ወራት በኋላ በፈረንሳይ ፓሪስ ሂደቱን የሚገመግብ ስብሰባ ይካሄዳል የካርቦን ጋዝ ልቀትን ሀገራት መቆጣጠር የሚችሉበትን መርሃ ግብር ያመላከተ ጉባኤ ውይይቱ ዛሬ ማምሻውን ይጠናቀቃል ተብሎ ይጠበቃል ለዶችቬለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ